አሜሪካ የተፈጥሮ አካባቢ ሳይንስና እና ሕይወት አዘጋጅና አቃቢ ሰለሞን አባተ ከኢትዮጵያና ከውጪ በተፈጥሮ አካባቢ በሳይንስና በቴክኖሎጂ ዙሪያ ሰሞኑን የታዩ ክንዋኔዎችና ክስተቶችን ይዘነላችሁ ቀርበናል። ጤና ይስጥልን ክቡራትና ክቡራን አድማጮች። ከኢትዮጵያ ክንዋኔዎች ሊጀምር በቅድሚያ ኢነርጂ። እንደገና የአራት ቢሊዮን የአሜሪካ ዶላር ወይም ወደ ሰማንያ ቢሊዮን የኢትዮጵያ ብር መዋዕለ ንዋይ የሚጠይቅ የኤሌክትሪክ ኃይል ማመንጫ ፕሮጀክት ሊጀመር ነው። የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን ሬኪያቪክ ጂኦተርማል ከሚባል ኩባንያ ጋር የከርሰ ምድር እንፋሎት ኃይልን ወደ ኤሌክትሪክ ኢነርጂነት ለመለወጥ ዛሬ ውል ገብቷል። ይህ የኩበርቲ የከርሰ ምድር እንፋሎት ኃይል ፕሮጀክት በኢትዮጵያ የመጀመሪያው ግዙፍ ቀጥታ መዋዕለ ንዋይ ኤፍዲአይ መሆኑ ነው፤ አራት ቢሊዮን የአሜሪካ ዶላር። ሬኪያቪክ ጆኦተርማልም በኢትዮጵያ የመጀመሪያው የግል የኤሌክትሪክ ኃይል አመንጭ ኩባንያ ሊሆን ነው። መለስካቸዋማ ተጨማሪ አለው ከአዲስ አበባ ኮርቤቲ ጂኦተርማል ፕሮጀክት መሰረቱ በኢትዮጵያ ሆኖ የተቋቋመው ግን በአይስላንዱ ግዙፍ ኩባንያ በሬክ ያቪክ ጂኦተርማል አማካኝነት ነው። ኮርቤቲ የከርሰ ምድር እንፋሎት ኃይል ማመንጫ ፕሮጀክት በስምንት ዓመት ውስጥ አንድ ሺህ ሜጋዋት የኤሌክትሪክ ኃይል ለማመንጨት እቅድ ይዟል። በፊርማው ስነ ስርዓት ላይ ተገኝተው የነበሩት በምክትል ጠቅላይ ሚኒስትር ማዕረግ የፋይናንስና ኢኮኖሚ ኢኮኖሚክ ዘርፍ ኃላፊ እና የኢንፎርሜሽንና ኮሚኒኬሽንስ ቴክኖሎጂ ሚኒስትሩ ዶክተር ደብረ ጽዮን ገብረ ሚካኤል እንዳሉት ተደራዳሪዎቹ ወደ ስምምነት ለመድረስ አንድ ዓመት ተኩል ያህል ጊዜ ፈጅቶባቸዋል። የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን ዋና ስራ አስፈጻሚ አቶ ምህረት ደበበ ከፊርማው ስነ ስርዓት በኋላ ለቪኦኤ እንደገለጹት ደግሞ ስምምነቱ በሁለት መልክ ለሀገሪቱ የመጀመሪያ ነው ይላሉ። ትልቅ የተለየ የሚያደርገው ሙሉ ለሙሉ ፎሬን ዳይሬክት ኢንቨስትመንት ነው። ሙሉ ለሙሉ ፕራይቬት ፋይናንሲንግ ስኪም ነው። ስለዚህ በዚህ ሳይዝ ኢትዮጵያ የግል ፋይናንስን ኢንቨስትመንት ወደ ሀገር ውስጥ ማስገባት መቻለው ሚሴጁ በጣም ትልቅ ነው። የኩባንያው መስራች አቶ ነጅብ አባቢያ ደግሞ የፋይናንስ ምንጩ ዓለም አቀፍ የገንዘብ ገበያ መሆኑን ቢናገሩም ዝርዝር ምንጮቹን በወቅቱ ለማሳወቅ አልፈለጉም። ይሁንና የኢትዮጵያ መንግስት በዚህ ምንም አይነት ስጋትም ሆነ አደጋ ሊያጋጥመው አይችልም። አቶ ነጅብ አባብያ፣ ስምምነቱ ያው እኛ ፕሮዲስ እናደርጋለን። የኢትዮጵያ መንግስት ከኛ ይገዛል። የኢትዮጵያ መንግስት የሚወስደው ሪስክ የለም። ለኢትዮጵያ ነው፣ ከኛ መግዛት ብቻ ነው። እኛ ፕሮዲስ እናደርጋለን። የኢትዮጵያ መንግስት መግዛት ይጀምራል ከ2015 ጀምሮ ፕሮዲስ እናደርጋለን። ፕሮጀክቱ ከጥቂት ወራት በኋላ የቁፋሮ ስራውን እንደሚጀምር የተናገሩት አቶ ነጅብ አባብያ እንደ ኤሮፓ አቆጣጠር በ2015 ዓ ም ከሁለት ዓመት በኋላ መሆኑ ነው። የኤሌክትሪክ ኃይል ከከርሰ ምድር እንፋሎት ማመንጨቱን ይጀምራል። በከርሰ ምድር እንፋሎት ሁለት የኤሌክትሪክ ኃይል ማመንጨት ከአረንጓዴ የኃይል ምንጭነቱ ሌላም አስተማማኝነቱ የበለጠ ተመራጭ ያደርገዋል። ኢትዮጵያ በዚህ ረገድ ሰፊ እምቅ ኃይል ያላት ብትሆንም እስከ ዛሬ ለመጠቀም ያልተቻለው የገንዘብ እጦትና ክህሎቱም አለመኖሩ እንደነበረ የሚያስገነዝቡት ደግሞ የማዕድን ሚኒስትር ዴኤታው አቶ ቶለሳ ሻጊ ናቸው። ዛሬ አንድ ሺህ የተፈራረሙት ወደ የሃይድሮ ፓወር ውሃ በሚመጣው ኃይል ሲናወዳድረው አንድ ሺው የሱን ሶስት ጊዜ ኢኩቫሌንት ነው ያ የሚሆንበት ምክንያት ይሄ Dirk minor mini minor ቤዝሎድ ነው የሚባለው። ሁል ጊዜ አለ፣ ጋራንቲ አለው። ሶስት ወር አራት ወር ድርቅ መጣ፣ አመት ሙሉ ድርቅ መጣ፣ አስተጋገለውም። ስለዚህ በጣም ተፈላጊ ነው። ፕሮጀክቱ በሚከናወንበት አካባቢ ስራው ሊያሳድር የሚችለው የተፈጥሮ አካባቢ ሆነ ማህበራዊ ተጽዕኖዎች በተመለከተ ሚኒስትር ዴኤታው በሚገባ ተጠንቷል ይላሉ። በእሳቸው አስተያየት የኮርቤቲ ፕሮጀክት የሚገኘው በመካከለኛው የኢትዮጵያ ስምጥ ሸለቆ እንደመሆኑ ብዙ የሚፈናቀል ህዝብ አይኖርም። ለማንኛውም ግን ይህ ፕሮጀክት በየትኛውም መልኩ ቢሆን ዓለም አቀፍ ደረጃዎችን የጠበቀ እንደሆነ አቶ ቶለሳ በፍጹም እርግጠኝነት ያስረዳሉ። የተፈጥሮ አካባቢም ይሁን የህዝቡ አኗኗር ካልቸራቸው ምናቸው ይጠበቃል። ግን ልማቱ እንደ ማንኛውም የሰለጠነ አገር የሚካሄድ በዓለም አቀፍ ስታንዳርድ የጠበቀ ጥናትና ልማት ነው የሚካሄደው በሱ ቁጥጥር ራሳችንን አዘጋጅተናል ስለዚህ ብዙ ችግር አይጠበቅም ምክንያቱም ከሰሩት ነው የምንማረው ራሳችን የምንፈጥረው ነገር የለም እሱም በትክክል ኮፒ አድርገን ስራ ላይ ከዋል በቂያችን ነው የኮርቤቲ የከርሰ ምድር እንፋሎት ኃይል ማመንጫ ፕሮጀክት እንደ አውሮፓ አቆጣጠር በ2015 የመጀመሪያውን ምዕራፍ ስራ ሲያጠናቅቅ 500 ሜጋዋት የኤሌክትሪክ ኃይል ያመርታል በዚህ ደረጃ ፕሮጀክቱ ሁለት ቢሊዮን የአሜሪካ ዶላር ይጨርሳል ሁለተኛው ምዕራፍ በ2018 ዓ.ም ሲያጠናቀቅ ደግሞ 1000 ሜጋዋት የኤሌክትሪክ ኃይል ማመንጨት ይጀምራል። በዚህም ጊዜ ፕሮጀክቱ አራት ቢሊዮን የአሜሪካ ዶላር ዋጋ ያለው ሀብት ይሆናል። ኮርቤቲ ጂኦተርማል ፓወር ፕሮጀክት ከኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን ጋር በተዋዋለው መሠረት ከፕሮጀክቱ የሚያመነጨውን የኤሌክትሪክ ኃይል ለ25 ዓመታት ያህል ይሸጣል። ከከርሰ ምድር እንፋሎት ይህን ያህል የኤሌክትሪክ ኃይል በማመንጨት ፕሮጀክቱ ኢትዮጵያን ከአፍሪካ ቀዳሚ አድርጋታል ተብሎ ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ከዚያው ከአዲስ አበባ መለስካቸው ሰሞኑን ባደረሰን ሌላ ዜና የአየር ንብረት ለውጥና ልማት በአፍሪቃ ሶስተኛው ዓለም አቀፍ ጉባኤ በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ከፋችነት መካሄዱን አሳውቆናል። የአየር ንብረት ለውጥ የመኖሩ ጉዳይ እውነት ነው፣ ተቀበሉ እመኑ ብለዋል ዋና ጸሐፊው። ለውጡ እያስከተለ ላለው መዘዝና አደጋ ደግሞ የአፍሪቃ ተጋላጭነት ለመገመት አዳጋች በሆነ ሁኔታ እየሰፋ መሆኑን አስረግጠው ተናግረዋል። እንዲያውም አውሮፓን የዛሬ ስድስት መቶ ዓመት አካባቢ ገጥሟት ብዙ ሕይወት ካረገፈው የደዌ የቸነፈርና ወረርሽኝ ጋር ነው ዋና ጸሐፊው የዛሬን የአየር ንብረት አስፈሪ ሁኔታ ያመሳሰሉት። ይህንን እውነት ተናግሮ ማሳመን ግን እየተጠራጠሩ ላሉ ሰዎች ምንኛ አስቸጋሪ አዳጋች ነው። ዋናው ስራችን መሆን ያለበት ይህንን ከባድ ፈተና መጋፈጥና ማለፍ ነው ብለዋል ሎፔዝ። ዊ ኒድ ቱ ፐርስዌድ ዘ ስኬፕቲክስ ኦፍ ክላይመት ቼንጅ ኢን አፍሪካ ኦን ጀስት ሃው ቨልነራብል በመጀመሪያ በአፍሪካ የሚገኙ ስለ አየር ንብረት ለውጥ የሚጠራጠሩትን ማሳመን ያስፈልገናል። በዚህ ለውጥ ምን ያህል ለአደጋ የተጋለጠ መሆናችንን ማስረዳት አለብን። ይህን የምናደርገው ሳይንሳዊ ግኝቶችንና የተጨበጡ እውነታዎችን በማሰስ እና በማቅረብ ሲሆን ውጤቱም የማያጠራጥር ይሆናል። ዋና ጸሐፊው ለተናገሩት ሁሉ ዋቢና መሠረት ያደረጉት የተባበሩት መንግሥታት ድርጅት ስድሳ ስምንተኛ ጠቅላላ ጉባኤ እየተካሄደ በነበረበት ወቅት ዓለም አቀፉ የአጥኚዎች ቡድን ይፋ ያደረገውን የግኝቶች ሪፖርት ነው። አፍሪቃ ከአየር ንብረት ለውጥ ጋር መላመድ እንዳለባት የሚገፋው ሐሳብም ለችግሩ ምንጭ መፍትሄ በሚሆኑ እርምጃዎች መታገዝ እንዳለባት ሚስተር ሎፔዝ አሳስበዋል። በአየር ንብረት ለውጥ ዙሪያ የሚደረገው ክርክር እኛ ሌሎች ባመጡት ለውጥ ውስጥ እንዴት መኖር እንችላለን ወደሚል የወረደ ይመስላል። ይህ በተዘዋዋሪ ወደ ኢንዱስትሪያዊ የምጣኔ ሀብት ሽግግር የሌሎችን ውጤታማ መንገድ እንድንከተል የሚጠይቅ ነው። ይህ የተሳሳተ አስተያየት ሲሆን ተጻራሪ ሙግት ሊቀርብበትም ይገባል። አፍሪቃ የምትመርጠው የኢንዱስትሪ ልማት ጎዳና ትልቅ ልዩነት ይፈጥራልና። የአየር ንብረት ለውጥና ልማት በአፍሪቃ የዘንድሮው ሦስተኛው ማለት ነው ጉባኤ መሪ ቃል የአፍሪቃ ትንሣኤ ከአየር ንብረት ለውጥ የሚገኙ እድሎች አህጉሪቱን ወደ ልማት ሊያሸጋግሯት ይችላሉ የሚል ነበር። ጉባኤው ትናንት መጠናቀቁን መለስካቸው ዘግቧል። መለስካቸውን ለዘገባዎቹ አመሰግናለሁ። ከተፈጥሮ አካባቢ ወደ ቴክኖሎጂ ዜና ላሸጋግራችሁ። ዛሬ አዲስ አበባ ላይ ታክሲ መውሰድ ቢፈልጉ ወደ መንገድ ወጣ ብለው ከላይ ነጭ ከታች ሰማያዊ ካዩ ጣቶን መቀሰር በቂ ነው። ከቻለ ይወስዶታል፣ ካልሆነም ቀጣዩን ይጠብቃሉ። ጆሃንስበርግ ከሆነ ያሉት ግን እጇ ውስጥ ሞባይል ስልኮ ላይ ያለችን አንዲት አፕ ያሉበት ሆነው መጫን ነው። የስማርት ስልኮቹ ገበያ ደቡብ አፍሪካ ውስጥ እየደራና ጥቅሙም እየሰፋ በሄደ መጠን ንግዱም የሚሰለፍበትን ቦታ እያስተካከለና እየተጋፋ ነው። የሞባይል አፕ እየበዛ ነው ይለናል የቪኦኤው ፒተር ካክስ ከጆበርግ። ስናፕ ካብ ትባላለች፣ አዲስ ሲቷ የደቡብ አፍሪካ ሞባይል ስልክ ስማርትፎን አፕ ፈጣን ታክሲ እንበላት። እንዲህ አይነቱ የስማርትፎን ቴክኖሎጂ ንግዱን ወደ አዲስና ከፍ ያለ ደረጃ አሳድጎታል በመላው ዓለም። እናም የደቡብ አፍሪካ ኩባንያዎች የአካባቢያቸውን ችግሮች በእነዚህ አዳዲስ አፖች እየታገዙ ለመፍታት፣ ቢያንስ ትኩስ መፍትሄ ለማግኘት እየጣሩ ነው። አሁን የደቡብ አፍሪካ ሸማቾችና ደንበኞች ክፍያዎቻቸውን መፈጸም ወይም መቀበል የሚፈልጉት እጃቸው ላይ ሞባይላቸው ላይ ነው። እጅ በእጅ እምነት እንዲደረጅ በንግዱ ሁለት ሸሪኮች ያሉት አንቶን ፋን መዚንገር የስናፕ ካብ ፈጣን ታክሲ ብለናታል አይደል? ማኔጂንግ ዳይሬክተር ነው። ከአፖ ጀርባ ያለውን ሰፊ ስራና አገልግሎት ታዲያ ማሰብ እንዳለብዎ አይዘንጉ። ኩባንያው ይህችን የታክሲ መጥሪያ አፕና አገልግሎቱን በይፋ የከፍተውና ያስመረቀው ባለፈው ወር መስከረም መጀመሪያ አካባቢ ነው። ሊ ክሊክስ አፖን ትከፍታለህ። ቁልፎችን ሁለት ጊዜ ብቻ ነካነካ አድርገህ ታክሲ ትጠራለህ። ዓለም አቀፉን የመገኛ ስፍራ መጠቆሚያ ስርዓት ወይም ጂፒኤስ ተጠቅመህ ታክሲ በአካባቢህ ያለበትን ቦታ ትፈልጋለህ። በቅርብህ ያሉ ታክሲዎችን ወዲያው ያገናኘሃል። የታክሲ ነጂውን ስም፣ የሚሰራበትን ኩባንያ፣ የመኪናዋን አይነትና የተመዘገበችበትን ዝርዝር ሁሉ ወዲያው እጅህ ላይ ይዘረግፍልሃል አፖ የትኛው ታክሲ እንደሆነ እየመጣልህ ያለው በትክክል ታውቃለህ እንዲያውም ወደ አንተ እየተጓዘ ሳለ እንኳን መንገዱንና እንቅስቃሴውን ሁሉ ትከታተለዋለህ የሥራ አስኪያጁ ፋን ሜትዚንገር ማብራሪያ ነበር ይሄ ታክሲው እደጆ ሲደርስ እዚያችሁ ስልኮ ላይ የማሳወቂያ ምልክት ይደርስዎታል ቦን ቮያዥ ይላሉ ፈረንሳውያን መልካም ጉዞ ያሰቡበት ደረሱ ቢሹ በካሽ አይ ካሉም እዚያው ከእጆ ስልክ ክፍያውን በኤሌክትሮኒክስ ስርዓት ማዘዝና መፈጸም ነው ቴክኖሎጂ ቴክኖሎጂ ቴክኖሎጂ ወዴት ይወስደን ይሆን? ይህ መንገድ፣ ይሄ ታሪክ ረጅም ነው። ዘርዘር አድርጌ በሌላ ዝግጅት ይዤለው መለሳለሁ። የጉግልን አክሲዮን መግዛት ይፈልጋሉ? ችግር የለም። ቦርሳውን ጫና አድርገው ወደ ዋል ስትሪት ወጣ አይበሉ። ኒውዮርክ፣ የዛሬ ሳምንት አ አንዱ አክሲዮን ለመጀመሪያ ጊዜ አንድ ሺህ ዶላር ደፍኗል። ዘንድሮ ገበያው ሁሉ የሚቆመው ኢንተርኔት ላይ ሆኗል። ከዚህ የቀደመችውን የደቡብ አፍሪካን ታሪክ እንኳ አስተዋለው አይደል? አገልግሎቱም ሥራውም ሁሉ ወደ ኢንተርኔት ህዋ እየተሳፈረ ነው። የሞባይልና የቪዲዮ ማስታወቂያም ታዲያ አንድም ንግዱን ተከትሎ አንድም ሻጭና ሸማቹን እየሳበ እየተጧጧፈ ያለው እዚያው ኢንተርኔት ላይ ነው። ምን ያህል ግፊያ፣ ግርግር፣ ድምፅ፣ ሁካታ የበዛበት ዓለም እንደሆነ ጎራ ብለው ያስተውሉት ደግነቱ ካልነኩት አይጮህቦትም ካልደረሱበት አይደርስቦትም እንጂ እርስዎ ግን ስለ እውነት ስላረጋግጥሎታለሁ አርፈው አይቀመጡም። አሁን ዘወር ሲሉ እጆ ወይ ሞባይል ስልኮ ላይ አሊያም ታብሌቶ ስክሪን ላይ አሊያም ኮምፒውተሮ ማውዝ ላይ ነው ለፈለጎ ከኢንተርኔቱ ግርግር አይጠፉም ታዲያ አደራ ገበያ ነውና ዝርፊያ ንጥቂያ አደጋውም የዛኑ ያህል የበዛ ነውና ይጠንቀቁ እንጂ ከግፊያው አይውጡ አይራቁ እና ታዲያ የዚህ ሁሉ ግፊያ መግቢያ መናኸሪያና መውጫ ከሆኑ ጥቂት መሳፈሪያዎች አንዱ የሆነው ጉግል ከሁሉም ግዙፉ ነው ነው የሚባለው። ብዙ ማስታወቂያ አስነጋሪዎች፣ ነጋዴዎችና ባለጉዳዮች ፈላጊዎችም አብዝተው ይመርጡታል ይባላል። የየራሳቸው ምክንያት አላቸው። ጉግል የዛሬ ዐሥር ዓመት አካባቢ አክሲዮኖቹን ለማሟሻ አንድ ብሎ ገበያ ያወጣቸው ቀን አንዱን አክሲዮን የሸጠው በ84 ዶላር ነበር። 84 ዶላር ብቻ ዛሬ አንድ ሺህ ዶላር ነው። ይስሙኝ፣ በዛሬ የዓለም ገበያ ምንዛሪ ዛሬ ዐሥራ ስምንት ሺህ ስድስት መቶ ዘጠና አምስት ብር ከአርባ ሳንቲም ነው። ይውጡና ይሞክሩት። የተከበሩ አድማጬ ብዙ ብዙ የማጫውተውና የማካፍሎ ቁም ነገር ነበረኝ፣ ጊዜ ግን ብዙ የለኝም። ሌላ ጊዜ ደግሞ እንገናኝ። ለዛሬ ከተፈጥሮ አካባቢ ሳይንስና ሕይወት ዝግጅት ጤና ይስጥልኝ። በሰላም ሰንብቱ። ቆንጅት ሰዓታችን ወደ መገባደዱ ነው። ሰለሞን እንዳለው ግን ሙዚቃ ሙዚቃ ትክክል ይዘሃል ይዘናል። የባህል ዜማ ነው ለምን ይዋሻል ይላል። ይህንኑ የሲዲው ርዕስ የሆነውን ፋንታ ብሌና አለማየሁ ተስፋዬ የሚጫወት ነው የመረጥ ነው